ተመስጠልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ዜ መሰናደው ጀምሯል። ዝግጅቶቻችንን እናስተዋውቃችሁ። የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃይ መግባት ፍላጎት ስታዩ እዚህም እዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምትያቸው የመንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ሃይማኖትና ፖለቲካን የተመለከተ ያላቸውን ግንኙነት የተመለከተ ጥናት ተደርጓል። እዛ ላይ ይዘገባለን። የደንገረሙ የምሽቱን መሰናደው በመምራት ኤልያስ አስማርያ ደግሞ የድምፅና ምስል ምህንድስናውን በመከወን ከአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ተመሽ ዘንድ እንጋብዛለን። ሌሎች ጥንቅሮችም አሉን። አብራችሁን ሆኖ ባለፉት አምስት ዓመታት የኢትዮጵያ ብዙሀን መገናኛዎች ያጠናቀሯቸውን ሃይማኖት ተኩር ዘገባዎችና በኢትዮጵያ ብዙሀን መገናኛዎች ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሀን በኢትዮጵያ የሚል ጥናት ከጥቂት ወራት በፊት ይፋ ሆኗል። ጥናቱ በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህራን በሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳል የተዘጋጀ ነው። ጥናቱን በተመለከተ ያጠናቀርነው ዘገባ ቀዳሚው ነው። ሃይማኖትና መገናኛ ብዙሀን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየውና የስራ ባልደረባቸው ፕሮፌሰር ቴሬስ ሸዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየው የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃ የመግባት ፍላጎት ስታዩ እዚህም እዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው የመንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይ አጌንስት አይደለም። በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስና የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ የመጅሊስ በመጅሊሱ ውስጥ ክፍት ትልቅ ክፍፍል ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱ በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ። ማለት ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየመጣ እየታየ ሄደ ማለት ነው። ሌትስ ጉድባይዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ በተለይ በተለይ የሀገሪቱ ህገ መንግስት ሴኪላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ጠይቀን እናልፋለን ማለት ነው። በተለይም መደበኛዎቹ መገናኛ ብዙሀን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤል ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን መሆናታቸው እንደሚያሳይ ተናግረዋል። ለምሳሌ እናንሳ ብንል መገናኛ ብዙሀን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም። አልዘገቡትም ባለን ጥናት ማለት ነው ምንድን ነው ተብሎ ሲጠየቁ እኛ ሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛ ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ። ማለት ይሄኛው ነው አንደኛው ትልቅ ውስጠት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል፣ ኖ አሁን ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ሕይወት ነው እና እዚ ጋር ሴኩላር ሚዲያ ነኝ ብሎ ማለት በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም እንደ የልማት ስራ ላይ ካልሆነ መስተቀር እምነት ላይ ያተኩረን አንሰራም እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝሯል፣ አየናቸው። አንዳንድ ኤዲቶሪያል ፖሊሶች ማለት ነው የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንንም የመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው ዘንድ በእምነቱ ላይም ሲጨምርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚባሉ ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድን ነው? ራሱ የመንግስት ጫና ነው ማለት ነው። መንግስት ጫና ለማለት ፈልጌ ነው። የሚዘግቧቸው ጉዳዮችን ይህን ዘግብ ናትዘግብ፣ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ ፖለቲካል ፓርቲው መንግስት እነዚህ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው። በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ ሀምሳ የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ እያተኩረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ። በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቨሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ ይኖ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት። መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብልን ስንል ህብረተሰቡ አሁን እንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ በጣም ፖላራይዝድ የሆነ ነገር። ጥናቱ ከተከተላቸው መንገዶች አንዱ ሀያ የመገናኛ ብዙሀንና የእምነት ተኩር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል። አሁን ላይ በተለይ በተለይ የዚህ የእምነት ላይ ያተኮር ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልዕክቶችን የያዙ ናቸው ማለት ነው። ይሄኛው የዝኛው እምነት የዝኛው እምነት ብቻ ምለነው አደለ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ የእምነት አስተምሮቶቸው አስተምሮቶቻቸው

የሚያነሳ ወይም የሚጥል እየሆኑ መጡ ማለት ነው። በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙኃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል። ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው። ማንኛውን ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። ሶ እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው ሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው ነው፣ የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳል ከሶስት አመታት በፊትም የኢትዮጵያ መገናኛ ብዙሀን ብሄርተኝነት የሚታይባቸውና እንወክለዋለን በሚሉት ብሄር ወይም ጎሳ ላይ የተበዳይነት መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሄርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ። የኢትዮጵያ ሚዲያ በአጠቃላይ ነው፣ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው፣ በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑ ማለት እንችላለን። የእነሱ ይሁንታ ወይም የእነሱ እያንዳንዱ የሚያደረጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት ነ በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛ ውስጥ በጣም ነጻ ሆኖ እንዲዘግቡ እስካላደረገ ድረስ ነው ምን ይሆናል መሰለሽ ጡዘቱ እየቀበረ ይሄዳል ማለት ነው እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው አንደኛው በሌላኛው ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሌላት ይችላል ግን በእያንዳንዷ የእምነት ፌስቲቫል ላይ የተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያል የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚና እና የሃይማኖት የሃይማኖትንት በደንብ ለይቶ ያለማወቅ ነው። ቅድምም ብዬሻለሁ፣ የዚህ ሴኩላሪዝምን ሮንግ ላይ አንደርስታንድ ማድረግና ኢምፕልመንት ማድረግ ብያልኩሽ መገናኛ ብዙሀን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንድንግ አለ ብያልሽ፣ እዚህ ጋር ነው ማለት ነው። መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየው የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ተማሪ ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይ ኮፊ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። ሀብታሙ ስዩም በቅርብ ሳምንታት እዚህ ቪኦኤ ስቱዲዮ ስጋብዞት ነበረ። ወደዛ ነው የምናልፈው ተወልጄ ያደግኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሐረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራት ክፍል። ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚህ እዚ 14 ዓመት ነው እዚ የመጣሁት። 14 ዓመት ዚ 2017 እዚ መጥቼ በቃ ሃይ ስኩል የተማርኩት እዚ አሜሪካ ነው። ከዛን አሁን ዩኒቨርሲቲ ሶስት ዓመት ጨርሼ አንድ ዓመት ነው የሚቀረኝ። የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው? አዎ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው በጣም ላር ኦፖርቹኒቲ ስላገኘው እዛ መሄድ አልፈለግኩም። ሌላ ቦታ እዛ ነው እየተማር ያለት። ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን፣ የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ አጀማመሩ ንገረኝ እስቲ፣ እንዴት ሀሳቡ መጣልህ? ቢዝነስ እኔ በቃ አገር ኢትዮጵያም ያለው ፋሚሊዎች በጣም ሁሌም ቢዝነስ ነበር እንትን ያ እየሰሩ የነበሩት አስር አመት ዘጠኝ አመት አስር አመት የራሱ እየነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ ስታክ ትሬዲንግ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን ከዛ እዚህ ኮሌጅ ሲመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም ያ የሚሆነው ለቡናው በደንብ ስለማይከፈሉ ነው ስለዛ እኔ

ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ። በምትማርበት ትምህርት ቤት ውስጥ ይህን ነገር ስጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ? አዎ፣ እንትኑ ሬስፓንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ስጀምር፣ ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን እውነትም ነው ትንሽ ነገር ነው ስጀምር። ሁሌም ከትንሽ ነው የ ጀምረው ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው እና ፓሊሲ ያለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃላ አንድ አቆም ምናምን ፈልጎ ነበር ግን እኔ ነገር ኳቸው ኖ ዌይ ዳይሬክት ስታፕ በጣም አንድ አመት ሁሉ እየለፋው ስለሆነ ዩ ኬክ ሚ ው ትምህርት ነው የማቆመው እንጂ ከአሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም፣ እሺ ስራ ና ትራንዛክሽን ብቻ አታርገ ቡና እንት ምናምን እያርክ ለሌላ ሰው ፖስት አፍስ ምልሆነ ችግር የለውም ብለው እሺ ፍቃድ ጠይቅ ይቅርታ መጠየቅ ይሻላል እና ለዛ ብዬ ሁሉንም ነገር እንደዛ ነው እያልኩ ያለሁት። በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው ሕጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋ እና በገዘፈ መንገድ የቡና ንግዱን እንዳያስክ ሰምቻለሁ። ምን ላይ ደረስክስ? ስላለህበት ደረጃ እና ስለ ሁኔታዎች ንገረን። የጀመርኩት እኔ አይዲያውን ሲኖርኝ አገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር። እሷ ስንመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን፣ ከዛን ሀቱ ፋን ብር ወይ ሌላ ቡና ማመጥበት መንገድ እንትን አልኩኝ። ና ቀስ በቀስ ከዛ ንትን ሀንድርድ ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን። እየጨመረ መጣ፣ አመጣው መጠን ማለት ነው፣ እየጨመረ መጣን። አሁን ባለፈው ወደ ወደ ሶስት ወር በፊት ምናምን ኮንቴነር እዚያ ያስገባን እና አሁን የምናደርገው ለሰው ትንሽ ስሞል ባግ እንሸጣለን። ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አድርገው ለሚሸጡት አሪፍ የኢትዮጵያ ቡና የሚፈልጉት ለእነሱም እንሸጣለን። በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንዲገባ አድርገዋል። የመጪው ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው? ማድረግ የምፈልገው ሜይን ጎል ፋርመሮቹ ኢትዮጵያ ፋርመሮቹ እንዳይቸገሩ ነው። ፈጣሪ ይመስገን እዚህ አሜሪካን ያለሁት አላ ምንም እንደሆነውም መኖር ይችላለሁ። ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ይነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዛ አሁን በሚመጣው አምስት ዓመት ወይ አስር ዓመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲ ከዚህ እየሄዱ ኤክስፖርት የሚያደርጉትን በፋርመሮቹን በደንብ ማይከፍሉ ካምፓኒ፣ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን፣ እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጠው ማለት ነው የሰሩት በደንብ እንዲከፈላቸው እንደዛ ነው። ኔ ማድረግ በፈልገው እንዳይቸገሩ ማለት ነው። መልካም። በስተ መጨረሻ በርካታ ወጣቶች ጭንቅላታቸው ውስጥ የተለያየ የንግድ ሀሳብ የፈጠረ ሀሳብ አላቸው፣ ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለእነሱ የምትመክረው ምክር ምንድን ነው? መጀመር እሱ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ እያልክ አንተ ሳታውቅ ትልቅ ቦታ ልትደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት እያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንድሸጥ አድርገን ከዛን እሱ ደግሞ ወደ ኮንቴነር ምናምን ለሌላ ሮስተሮቹ እንድንሸጥ አድርገን ስለዛ ማወቅ የለብህም። ፕላን አይኖረ ችግር የለውም። አንዳንድ ሰው በቃ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት። ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታረግ ሊያደርግ ይችላል። ፕላን መኖር ማለት ነው። ፕላን ካልኖረ አሪፍ ነው። ጀምር እና ሳታውቅ ትልቅ ቦታ ልድርስ ትችላለህ። ስለዚህ ካለ ስጋት ነገሮችን መጀመር አዎ የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባቸው፣ ነው የምትላይ ኢትስ ኦኬ መፍራቱ ችግር የለውም ግን ስቲል። በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ነው ያገኘው። ለአጋራህን ሀሳብ ለሁሉ ነገር አመስገኝ ነኝ። በጣም አመሰግናለሁ ለኦፖርቹኒቲ እና ያ ተከታዩ ዘገባ የዩናይትድ ስቴትስን የግንባታ ፍላጎት ስደተኞች ሊቀርፉት ይችል የሆነ ይላል። የጆቲ ሬክን ዘገባ እንደሚከተለው ተጠናቅሯል። በኒውዮርክ ስታተን ደሴት በሚገኘው የማህበረሰብ የስራ ቅጥር ማዕከል ውስጥ በማክሰኞ ጠዋት ሰራተኞች የስራ ስልጠና እየወሰዱ ነው። ስልጠናውን የሚሰጠው ግብረሰናይ ተቋም ነው። የ20 ዓመቷ ኤኳዶራዊት ማርሊን ቢላሚር በቅርብ ጊዜ ከመጡና በረዥሙ የግንባታ ስራ ደህንነት የስራ ቅጥር ስልጠና ስም ዝርዝር ላይ ስማቸው ከሰፈረ ሰዎች መካከል አንዷ ናት። የኒውዮርክ ከተማ መመሪያ በዚህ ስራ ላይ የተሰማሩ ሰዎች ስልጠናውን እንዲወስዱ ያስገድዳል። ስልጠናው ከስድስት መቶ እስከ አንድ ሺ ዶላር የሚያስከፍል ሲሆን ተቋሙ በስፓኒሽ ቋንቋ በነጻ በመስጠት ላይ ይገኛል። ማርሊን ብሊማ፣ ይሄ ፕሮግራም እድል ፈጥሮልኛል፣ ወደ ግንባታ ስራ አልገባ ነው የኮንስትራክሽኑ ዘርፍ በዚህ በያዝ ነው በጉርጎሮ ሲያኑ 2024 ከግማሽ ሚሊዮን በላይ ተጨማሪ ሰራተኞች እንደሚያስፈልጉት የግንባታ ባለሙያዎች እና የኮንትራክተሮች ማህበር አስታውቋል። ይህም በየአመቱ በአማካኝ ከሚያድገው ከ200 እስከ 300 ሺ የሰራተኞች ፍላጎት በላይ ነው። ኢንሪባን ባሱ የኤቢሲ ዜና አውታር ዋና የምጣኔ ሀብት ባለሙያ ናቸው። የኮቪድ ወረርሽኝ ብዙ ሰዎች በጊዜ ጡረታ እንዲወጡ አድርጓል። ስለዚህ በቂ የሆነ ወጣ ትውልድ ወደ ስራ ገብቶ ካልተተካ የግንባታ ስራዎች ላይ እጥረት ይከሰታል። ፖልሜና የተሰኘው ግብረሰናይ ተቋም ይህ ክፍተት በስደተኞቹ መሞላት ይችላል ይላል። አርሌት ኮፔዳ የተቋሙ ምክትል ዳይሬክተር ናቸው። የእኛ ማህበረሰብ የሰራውን ዓለም ተቀላቅለው ለመስራትና ራሳቸውን ለማሻሻል በጣም ጉጉ ናቸው። አርሌት ግብረሰናይ ተቋሙ በነጻ የሚሰጠውን ስልጠና ለመቀበል የግዛቱና የፌዴራል መንግስት የገንዘብ ድጋፍ ማድረግ ይገባቸዋል ይላሉ። እንደሚመስለኝ ይሄ ሁሉም አካላት አሸናፊ የሚሆንበት ነገር ነው። ግዛቶቹ ራሳቸው በማህበራዊ አገልግሎት የሚያወጡትን ገንዘብ ይቀንሳል፣ ምክንያቱም ደግሞ ሰዎች ስራ ሲኖራቸው ራሳቸውን ይችላሉ። ይሁን እንጂ የአካባቢው ፖለቲከኞች የአሜሪካ ግብር ከፋዮችን ገንዘብ አዲስ በመጡ ስደተኞች ላይ መዋል ለአሜሪካ ዜጎች ፍትሐዊ አይደለም ብለው ያምናሉ። ቪቶ ፌሴላ የስታተን ራስ ገዝ ደሴት ፕሬዝዳንት ናቸው። እንዴት ጤነኛ የሆነ አእምሮ ያለው ሰው ይሄ ነገር ለዩናይትድ ስቴትስ ይጠቅማታል ብሎ እንደሚያስብ አላውቅም። ይገባኛል ብዙ ሰዎች ስራ መስራት ይፈልጋሉ። ነገር ግን እጅግ ብዙ አሜሪካውያንም እኮ ስራ ይፈልጋሉ። መጀመሪያ እነሱን እናግዝ። ከተማ ከንቲባ ኤሪክ አዳምስ እስከሚቀጥለው አመት ሰኔ ወር ድረስ ለስደተኞቹና ጥገኝነት ጠያቂዎች ማቋቋሚያ የሚውል 12 ቢሊዮን ዶላር ገንዘብ ጠይቋል። ቪቶ ፎሴላ ታዲያ ይሄ ተቀባይነት የለውም ይላሉ። በኒውዮርክ የሚገኘውን የስደተኞች ቀውስ ወጪ ለመሸፈን ከአመት ተኩል በፊት ግምት ሲሰራ ግማሽ ቢሊዮን ዶላር ነበር። አሁን ታዲያ 10 እና 12 ቢሊዮን ዶላር የሚል ግምት ወጥቷል። ይሄ ማለት በ አንድ ስደተኛ 1430 ዶላር ማለት ነው። የኮንስትራክሽኑ ዘርፍ ባለሙያዎች የግብረሰናይ ድርጅቶቹን የድርጅቶቹን ሀሳብ ይደግፋሉ። አኒርባሱ ዋና የምጣኔ ሀብት ባለሙያ ናቸው። ከፍተኛ የሆነ ብሔራዊ ብድር በአገር ደረጃ ሲኖርህ እንዲሁም ደግሞ አቅም ያለው የስራ ኃይል ሲኖርህ ይህንስ የስራ ኃይል እንዴት መጠቀም እንደምትችል ማሰብ መጀመር አለብህ። አብዛኞቹ ባለሙያዎችን ምንም እንኳን ስደተኞቹን በሠራተኛው ኃይል ውስጥ ማካተት አሁን ላይ ከባድ ቢሆንም እንደ ረዥም ጊዜ ኢንቨስትመንት ከታየ ግን ያለው ማህበራዊና ኢኮኖሚያዊ ፋይዳ የላቀነ ይላሉ። ልጆች ትሬኪ ይህ ዘገባ የደን ገረመው ከዋሽንግተን ዲሲ ሲ በያዝ ነው አመት ሰላሳ አንድ ሚሊየን የሚደርሱ ናይጄሪያውያን ለከፋ ረሃብ አደጋ እንደሚጋለጡ የተጋለጡ እንደሆኑ የተባበሩት መንግስታት ድርጅት አስታውቋል። በሌጎስ የሚገኝ አንድ የምግብ ባንክ ታዲያ ከገበሬዎች ጋራ በመተባበር ከትርፍ አምራች አካባቢዎች እህል በመሰብሰብ ላይ ይገኛል። አላማውም እህሉ ሳይባክን የምግብ እጥረት ለገጠማቸው ቤተሰቦች እንዲውል ማድረግ ነው። የቲሞቲ ኦቪዙ ከሌጎስ ያደረሰን ዘገባ እንግዶ ወልዴ እንደሚከተል ያቀርበዋል። ለገበሬው ጃኒ ዳርሊንግተን የሰብል መሰብሰቢያ ቀን ነው። የሌጎስ የምግብ ባንክ ተነሳሽነት በተባለው ፕሮግራም የሚሰሩ በጎ ፈቃደኞች ደግሞ ገበያ ወስዶ መሸጥ የማይችለውን ሰብል ሊገዙት ተገኝተዋል። የገበሬዎች ምርት እንዳይባክንና ምግቡ ለተራቡት እንዲውል ለማድረግ በምግብ ባንኩ የተጀመረ ፕሮግራም ነው። ጃኒ ዳርሊንግተን ምርቱን ለመሸጥ የገጠመውን ችግር ይገልጻል። መንገዱ የተበላሸ ነው። ምርታችንን ለገበያ ከመላካችን በፊት መንገዱ ይበላሻል። እስከ ሌጎስ ገበያው ያለው ርቀትም በጣም ረዥም ነው። እናም መጠበቅ ወይም መክሰር ሲኖርብህ አስበው። በናይጄሪያ ከሚመረተው አርባ በመቶ የሚሆነው ምግብ ይባክናል ወይም የመጠቀሚያው ጊዜ አልፎ ይበላሻል። አስተማማኝ የመንገድ መሠረተ ልማት አለመኖር፣ ለመጓጓዣ የሚወጣው ገንዘብ ከፍተኛ መሆንና በገጠር ለሚገኙ አርሶ አደሮች የተሰናዱት ጎተራዎች በተገቢው መንገድ የተዘጋጁ አለመሆናቸው እንደ ምክንያት ይጠቀሳሉ። ከፕሮግራሙ ተጠቃሚዎች አንዷ መራያ ፍራንሲስ ነች። ምስጋናዋ አላቅ ያለ ነው። በጣም ደስታ ይሰማኛል። ላደረጋችሁልን መልካም ነገር አመሰግናለሁ። ምስጋናዬን በቃላት ለመግለጽ ያስቸግረናል። ይህን ያደረጋችሁት ወደ ልመና እንዳንገባ ብላችሁ በመሆኑ እናመሰግናለን። ले लावा प्रोग्राम होता का मेमो फेजूओबिकोन አደጋግመው መምጣት እንዲችሉ እግዚአብሔር ይርዳቸው፣ ይህ የመጨረሻ ጊዜያቸው እንዳይሆን እጸል ያለው የምግብ ባንክ ፕሮግራሙ አስፈላጊ በሆነበት ወቅት የተጀመረ ነው። ናይጄሪያ ለአስርተ ዓመታት ያልታየ የኑሮ ውድነት ቀውስ በገጠማት ወቅት የመጣ ነው። ችግሩ የተባባሰውም ብዙም ድጋፍ ባላገኘው እና ለነዳጅ የሚሰጠውን ድጎማ ማንሳትን ጨምሮ መንግስት የማሻሻያ ያላቸውን እርምጃዎች በመውሰዱ ምክንያት ነው ተብሏል። በያዝነው ሰኔና መስከረም መካከል 31 ሚሊዮን ሰዎች የምግብ ዋስትና እንደሚያጡ የተባበሩት መንግስታት ድርጅት አስጠንቅቋል። ማይክል ሰንቦላ የሌጎስ ምግብ ባንክ ኃላፊ ናቸው። በማህበረሰባችን ውስጥ የሚስተዋል የምግብ እጥረት አለ። 63 በመቶ የሚሆነው ህዝብ ድሀ መሆኑና በርካቶች ራሳቸው መመገብ አለመቻላቸው ችግሩን ለማቃለል በፈጠራ የታገዘ መፍትሄ እንድንሻ አድርጓል። ሰንቦላ እንደሚሉት ፕሮግራሙ እስካሁን በ17 አስተዳደሮች ውስጥ የሚገኙ ከሁለት ሚሊዮን በላይ ሰዎችን ተጠቃሚ አድርጓል። የአገሪቱ ፕሬዝዳንት ቦላ ቲኑቡ የኢኮኖሚ ማሻሻያቸው የደቀነው ፈተና እንዳለ እንደሚገነዘቡ ከሳምንት በፊት ተናግረዋል። ነገር ግን ማሻሻያው ወደፊት ለናይጄሪያውያን የተሻለ ኢኮኖሚ እንደሚፈጥር ፕሬዝዳንቱ ገልጸዋል። እንደ ሌጎስ የምግብ ባንክ የመሰሉ ተነሳሽነቶች በሚሊዮን የሚቆጠሩ ሰዎችን ከረሃብ ሊታደጉ እንደሚችሉ ይታመናል። የዕለቱ መሰናዶ እዚህ ላይ ተጠናቀቀ። በጋቢና ቪ ላይ አስተያየት ወይም ጥያቄ ቢኖራችሁ የቪ አማሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱን። የደንገረማ መሰናዶውን በመምራት ኤልያስ አስማረ፣ ስርጭቱን በማቀናበር ከመላ አሜሪካ ድምጽ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና እደሩ።